መንግስት የችግሩ አካል ስለሆነ መርማሪም ዳኛም ሊሆን አይችልም። ገለልተኛ በሆነ አካል ይመርምር ማለት በጠቅላይ ሚኒስትር አብይ የሚመራው መንግስት ጋር የኦሮሞ ሕዝብ ጦርነት ውስጥ ነው ያለው ብለን ነው የምናምነው እንደ ኦሮሞ ወጣቶች እና እንደ ኦሮሞ ሕዝብም ማለት ነው። ይሄንን ጥል ውስጥ የሚከሰት ማንኛውም አይነት ችግር ወይም ደግሞ በመንግስት የሚፈጸም ወይ ደግሞ በመንግስት እውቀት የሚፈጸም የትኛውም አይነት የሰብአዊ መብት ረገጣ እና የሰው ላይ የሚደርስ ግድያ መንግስት መርማሪ ሊሆን አይችልም። መርምሮም ደግሞ ለፍርድ የሚያቀርበው ውጤት ዋጋ ሊኖረው አይችልም። ዳኞቹ የመንግስት ናቸው፣ መርማሪዎቹም የመንግስት ናቸው። በአጠቃላይ መንግስትን የሚጠቅሙ አሰራርና አካሄድ ነው የሚከተሉት። ስለዚህ ገለልተኛ የሆነ አካል ማለት ሶስተኛ ወገን ከዚህ ነፃ የሆነ ምንም ጥቅም የሌለው ወይ ደግሞ ኮንፍሊክት ኦፍ ኢንትረስት የሌለው አካል ወይ ከሀገር ውስጥ ወይ ከሀገር ውጭ በተቋቋመው ይሄ ኢንቨስቲጌሽን እንዲካሄድ ነው የምንጠይቀው። ማን ሊሆን ይችላል ብላችሁ ታስባላችሁ? ማንን ሰጀስት ታደርጋላችሁ? አንድ ኢንዲፔንደንትሊ ፎረንሲክ ቢዝነስ ላይ ተሰማርተው የሚሰሩ በውጭ ዓለም የተለያዩ ድርጅቶች አሉ። የኦሮሞ ህዝብ እነኝን ድርጅቶች ጋር የራሱን ኮኔክሽን ፈጥሮ ሰጀስት ማድረግ ይችላል። መንግስት ሊስማማም ላይስማማም ይችላል። ስለዚህ ፕራይቬት ኢንቨስቲጌተሮች አሉ የትም ቦታ ፕሮፌሽናሊ ፔይድ ሆነው የሚያመጡት እውቀት፣ የሚከፈላቸው ተፈልገው፣ ክሬዲብሊቲ ያላቸው ፕራይቬት ኢንቨስቲጌተሮች መቅጠር ይቻላል እዛ ላይ በሌላም በኩል ደግሞ በተባበሩት መንግስታት ውስጥ ስፔሻላይዝድ ኤጀንሲዎች አሉ። ስፔሻል አሉ እነኚህ ስፔሻል ራፖርተሮች ጋር የተገናኘ አንድ ታስክ ፎርስ ፕሮፖዝ ማድረግ ይቻላል የመንግስት ፈቃደኝነት ካለ። ሁለተኛው ጥያቄ ጠቅላይ ሚኒስትር አብይ አህመድ በአፋጣኝ ስልጣን መልቀቅ አለባቸው የሚል ነው። ለምን? አንደኛ ብቃት የላቸውም። ጠቅላይ ሚኒስቴሩ በጠቅላይ ሚኒስቴሩ ጊዜ ሁለት ዓመት ውስጥ የተፈናቀለው የህዝብ መዓት ወደ ሁለት ሚሊዮን ይሆናል። የተገደለው ህዝብ በመንግስት ታጣቂነት እንዲሁም ደግሞ በመንግስት ወታደር እንዲሁም ደግሞ መንግስት በእጃዙርም በሆን የሚያውቀው በአጠቃላይ ሀገሪቷን እያስተዳደረ ያለው መንግስት የጠቅላይ ሚኒስትር አብይ መንግስት የማስተዳደር ብቃት የሌለው መሆኑን በደንብ መገንዘብ ችለናል። ስለዚህ ሀገርን ማስተዳደር የማይችል ህዝቦቹን ከሞት ማዳን ወይ ደግሞ ከራሱ አፈሙዝ ማትረፍ የማይችል መንግስት ብቃት የሌለው መንግስት ነው። እኛ በእኛ እምነት ጠቅላይ ሚኒስቴሩ ሞራል ኢንቴግሪቲ የላቸውም ብለን እናስባለን። ለኦሮሞ ምንም አልሰራ ማለት ማለታችን አይደለም። ጠቅላይ ሚኒስቴሩ ለኦሮሞ የተለየ ነገር ይስራ ብለን ጠይቀን ፈልገንም አናቅም። ጠቅላይ ሚኒስቴሩ በዲሞክራሲ መሪው ተመርቶ ከሽግግር ወደ ዘላቂ በሆነው የዲሞክራሲ መንገድ እንዲያሸጋግሩ ብቻ ተፈልጎ በቄሮ ደም ስልጣን ላይ የወጡ ጠቅላይ ሚኒስትር ነበሩ ብለን እናስባለን እናምናለን። ይሁን ግን ጠቅላይ ሚኒስትሩ በኮሮና ምክንያት ምርጫን ኢንዴፍኒትሊ እንዳራዘሙ አድርገን ነው የምናስበው። እውነታውም እንደዛው ነው። ሁለተኛ በጉጂና በወለጋ በአማራ ክልልም ደግሞ ቅማንት ብሔረሰብ ላይ በጠቅላይ ሚኒስትር ወታደር የተለያዩ የሰብአዊ መብት ረገጣ እና ከፍርድ ቤት ውጪ የሰው ግድያ በጣም ተስፋፍተዋል። ይሄንን ደግሞ እንደ ጦር ወንጀል አድርገን እንቆጥረዋለን። ስለዚህ ጠቅላይ ሚኒስትሩ ከመቼም ጊዜ በላይ ሀገሪቷን ለማረጋጋት እና ለማስተዳደር እንዲሁም ደግሞ የተፈለገው ሁላችን ስንጠብቃት የነበረው የዲሞክራሲ ጭላንጭል ለማምጣት ይቅር የነበረችውን ምርጫ እንኳን አስተላለፉት በኮሮና ምክንያት። ኮሮና ችግር ነው። አዎ ችግር ነው። ኮሮና ኢትዮጵያ ውስጥ ኮሮና እያለ ምርጫ ለማካሄድ ሌላ ኦፕሽን ወይ ደግሞ ሌላ አማራጭ ሊኖር ይችል ነበር ሊኖር ይችል ነበር ና ጠቅላይ ሚኒስትሩ ይፈልጋሉ አይፈልጉትም። ስለዚህ ጠቅላይ ሚኒስትሩ አይናችን ፊት ለፊት ከሪፎርሚስት ጠቅላይ ሚኒስትር ወደ ዲክቴተር ጠቅላይ ሚኒስትር ተሸጋገሩ። ስለዚህ ይሄ ደግሞ ብቃት ከማጣት ሞራል ከማጣት እየተነሳ ስለሆነ ለሀገሪቷ ጠቅላይ ሚኒስትሩ ሊያቢሊቲ ናቸው። ጠቅላይ ሚኒስትሩ ስልጣን ላይ በቆዩት መጠን ሀገሪቷ ወደ ቁልቁለት ትገባለች ብለን ነው የምናስበው። እናንተ ያቀረባችኋቸው ሰባት ደማንዶች ካልተሟሉ ወይም ምላሽ ካላገኙ ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ሀሳብ አቅርባችኋል። ይህ ምን ያክል መፍትሄ ይሆናል? ችግር አይፈጥርም ወይ ለሀገሪቱ? ጠቅላይ ሚኒስትሩ ከሚፈጥሩት ችግር የበለጠ ችግር አይፈጥሩም። ጠቅላይ ሚኒስትሩ እየፈጠሩ ያሉት ችግር ኦሮሞ ህዝብ እርስ በራሱ ለማባላት ኦሮሞ ህዝብ ከአማራ ጋር እንዲባላ በብዙ ጥረት ኦሮማራ ተብሎ ሲሞከር የነበረውን ጠቅላይ ሚኒስትሩ ከመጡ በኋላ የኦሮሞ ህዝብና የአማራ ህዝብ እንዲባሉ በደንብ ሰርቶበታል። ይሄ የኦሮሞ ህዝብን ይጎዳል፣ የአማራ ህዝብም ይጎዳል። አንድ ነው። ሁለተኛ የኢትዮጵያ ታሪክ ወደ ኋላ ተመልሰን ብንመለከት አንድ የሆነ ታሪክ የለንም። የወደፊት ታሪክ ሊኖረን ይችል ነበር አንድ ላይ። ጠቅላይ ሚኒስትሩ ግን ወደፊት ማየት ትተው ወደ ኋላ ተመልሶ ታሪኮችን እያገላበጡ አጠቃላይ የኢትዮጵያ ህዝብ ታሪክን ለማድረግ እያደረጉ ያለው ጥረት ሀገሪቷን ወደ ቁልቁለትና ወደ ማያስፈልገው ቦታ ይዞ ስለሚሄድ ሀገሪቷ ላይ የሚደርሰው ችግር ትልቅ ነው። ይሄንን ለማቆም የጠቅላይ ሚኒስትር አብይ መንግስት የደሙ ዋና መንቀሳቀሻው ከውጭ በሚመጣው እርዳታ እና ከተለያዩ ሀገራት ወይ ደግሞ ከተለያዩ ዓለም አቀፋዊ ድርጅቶች የሚመጡ እርዳታዎች ናቸው። እንዲሁም ደግሞ ኢትዮጵያ ከወርልድ ባንክ እና ከአይምኤፍ በብድር መልክ የምታገኘውን ብር ጠቅላይ ሚኒስትሩ እንደ ስቴት ሪሶርስ አድርጎት ይጠቅሙበታል። ይህንን ሪሶርስ ሰውን ለማባላት፣ ለማሳሰር፣ ለመግደል ይጠቅሙበታል ብለን ነው የምንገምተው። ስለዚህ የውጭ እርዳታ አንደኛ ፓርቲኩለር መሆን አለበት ወይ ደግሞ ፎከስድ መሆን አለበት የሚመጣው እርዳታ አግሪካልቸራል ላይ ወይ ደግሞ ፋርሚንግ ላይ የሚውል ባጅት ከሆነ እንደዛ ላይ በወዛ እንደዛ ኤሪያ ላይ ሪኮመንድ አናደርግም፣ ግን ለወታደራዊ ስራዎች እንዲሁም ደግሞ ለተለያዩ ለሴኪሪቲ ኢንቴሊጀንስ ኮሚኒቲ የሚጠቀሙበት እርዳታ በአስቸኳይ እንዲቆም። ይሄ ደግሞ ሊቆም የሚችለው ማዕቀብ ስጣልበት ነው። ስለዚህ ነው ማዕቀቡ እንዲሁ ወልሴል ወይ ደግሞ በአጠቃላይ ጀኔራል የሆነ ማዕቀብ ሳይሆን ስፔሲፊክ፣ ታርጌትድ ፓርቲኩላራይዝድ የሆነ ማዕቀብ እንዲጣል እንፈልጋለን። ይሄ ካልሆነ ጠቅላይ ሚኒስትሩን ኢኔብለር ሆኖ ወይ ደግሞ ጠቅላይ ሚኒስትሩን ካፓሲቲ እየሰጠ ጠቅላይ ሚኒስትሩ ሀገሪቷን ዲክቴተር ሆኖ ለማስተዳደር ህዝብ ለህዝብ እያባሉ እያጣሉ ከሚኖሩት እነኚህ እርዳታዎች እንዲቆሙ ማዕቀብ እንዲጣልበት በሚቻለው መንገድ እንሰራለን ብለን እናምናለን። ዶክተር ሄኖክ ገቢሳ በጣም አመሰግናለሁ። እኔም አመሰግናለሁ።